የኢትዮጵያ መከላከያ ሚኒስትርና የኦሮሞ ዴሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ለማ መገርሳ በመደመር ፍልስፍና ወይም በፓርቲዎች መዋሃድ እንደማይስማሙ ዛሬ ለአሜሪካ ድምፅ በሰጡት ቃለ ምልልስ ገልጸዋል። አቶ ለማ መገርሳ የኢህአደግ ምክር ቤት የፓርቲዎችን ውህደት ባጸደቀ ጊዜ የምክር ቤት ስብሰባ ላይ ተገኝተው እንደነበረ ገልጸው ስለ ሂደቱ ግን አሁን ማብራራት አልፈልግም ብለዋል። አቶ ለማ መደመርን የተቃወሙበትን ምክንያት እንዲህ ያስረዳሉ። ولمو غله جلک بر را کاسي اما د ماتي ولتي بکو پارټي فنرت يا دا عادت فنني قبو جلکو مراتي کاسي ዋናን ባጠቃላይ ከመጀመሪያ ጀምሮ እስከ መጨረሻ የፓርቲዎች መዋሃድን በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው ጀምሮ የማላምንበት መሆኑን ለስራ አስፈጻሚውና ለሁሉም በስፋት ገልጫለሁ። መዋሃዱ ትክክል አይደለም፣ ከሆነም በችኮላ መሆን የለበትም፣ ወቅቱም አይደለም ብለዋል አቶ ለማ መገርሳ። ዝርዝር ቃለ ምልልሱን ከፓርቲያቸው ምላሽ እንዳገኘን እናቀርባለን።